ናራቲቭ ድርሰት። የስራው አመራር በጣም ጥሩ ነው። ተማሪው ትምህርቱን እንዲከታተል አስተማሪው ጠየቀው። መከታተል። ለነገሬ መከላከያ አቀርባለሁ። ጠቅላይ ሚኒስትር የአገሩ ሕግጋት ጥሩ ነው። አባቱ ልጁን መከረ። መምከር ለማና ከበደ ስለ ስራቸው ተማከሩ። መማከር ሊቀመንበር ከሎንዶን ይልቅ ወደ ፓሪስ መሄድ አዘንብያለሁ። ማዘንበል። በሁለታችን መካከል ያለው ግንኙነት እየደከመ ሄዷል። የኢትዮጵያ ንጉሠ ነገሥት መንግስት የጥንቱንና የአሁኑን የአስተዳደር ሁናቴ ይዞ ይገኛል። ንጉሰ ነገስቱ ታላቅ ስልጣን ስላለው ማናቸውንም የአስተዳደር ክፍል ሊያዝ ይችላል። የውጭ አገር ጉዳይ አመራርን የሚከታተልና የሚወስን ንጉሰ ነገስቱ ነው። የአገሪቱን የመከላከያ ኃይል በጠቅላላ የሚያዝና እንደዚሁም ታላላቅ የመንግስት ባለስልጣኖችን የሚሾም የሚሾምና የሚሽር ንጉሰ ነገስቱ ነው። ጠቅላይ ሚኒስትሩና ሌሎቹ ሚኒስትሮች በአንድነት የሚኒስትሮች ምክር ቤት አባሎች ናቸው። ማናቸውም የአገር አስተዳደር ሕግጋት የሚወጣው የሚኒስትሮች ምክር ቤት አባሎች ተማክረው በወሰኑት ውሳኔ ነው። የሚኒስትሮች ምክር ቤት ሊቀ መንበር ንጉሠ ነገሥቱ ነው። በአሁኑ ጊዜ የመንግስቱ ስልጣን ከፓርላማው ይልቅ ወደ ንጉሰ ነገስቱና ወደ ሚኒስትሮች ምክር ቤት ያዘነብላል። ጥያቄዎች የኢትዮጵያ መንግስት አስተዳደር እንዴት ነው? የንጉሰ ነገስቱ ስልጣን እስከ ምን ድረስ ነው? የአገሪቱን የመከላከያ ኃይል የሚያዝ ማን ነው? ስለ ውጭ ጉዳይ እና ስለ አገር ውስጥ ጉዳይ የሚወስን ማን ነው? ንጉሰ ነገስቱ በሚኒስትሮች ምክር ቤት ውስጥ ሊቀመጥ ይችላል። በሚኒስትሮች ምክር ቤት ውስጥ የንጉሰ ነገስቱ ስልጣን ምንድን ነው? በንጉሰ ነገስቱ እና በሚኒስትሮች መካከል ያለውን ግንኙነት አስረዳ። This is the end of Unit fifty five.